ነገ ለሚጀምረው የአፍሪካ ሕብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ዝግጅት ተጠናቀው ተሳታፊዎች አዲስ አበባ መግባት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ስለ ዝግጅቱ ለአሜሪካ ድምፅ ሲያብራሩ፣ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ደግሞ በዚህ ጉዳይ ላይ አስተያየት ሰጥተውናል። ኬኔዲ አባተ አጠር ያለ ዘገባ አለው። የአፍሪካ ህብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ከነገ ጀምሮ በአዲስ አበባ በአካል መካሄድ ይጀምራል። በጉባኤው ላይ የሚታደሙ እንግዶችም ከተለያዩ የአፍሪካ ሀገራት ወደ አዲስ አበባ በመግባት ላይ መሆናቸውን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ስለተደረገው ዝግጅትም ለአሜሪካ ድምፅ አብራርተዋል። በጣም ጠንካራ ዝግጅት ነው የተደረገው። በአጠቃላይ በብሔራዊ ኮሚቴ ባለጉዳዮች በሙሉ ተሳተፉበት። አንድ ብሔራዊ ኮሚቴ አለ። እዛ ላይ የሆቴል መስተንግዶ፣ የትራንስፖርት፣ የባህላዊ መስተንግዶ የመሳሰሉት ነገሮች ሁሉ በደምብ ተዘጋጅተዋል። አቀባበል እየተደረገላቸው ነው። ብዙ ሚኒስትሮች ኦልሬዲ ገብተዋል። ትላንት ነ ጀምረው ዛሬም ከትላንት ወዲያም የተወሰኑ ገብቷል። እስከ ነገ ይቀጥላል። ነገ ግን ያው የሚኒስትሮች ምክር ቤት አርባኛው ሰባት መሪዎቹ ቅድም እንዳልከው በኋላ በሳምንቱን አጋማሽ ለመጨረሻ ላይ ይካሄዳል ማለት ነው። ጥሩ ይሄደ ነው። የጉባኤው የውይይት አጀንዳዎች ምን ሊሆኑ እንደሚችሉ ላነሳውላቸው ጥያቄም አምባሳደር ዲና ተከታዩን ምላሽ ሰጥተዋል። የመጓያ አጀንዳዎች የሚሆኑት የአጀንዳ ሁለት ሺ ስልሳ ሶስት የሚባል አለ። በሱን አፈጻጸም የሚመለከቱ ውይይት ይካሄዳ። እስከ ሁለት ሺ ስልሳ ሶስት አፍሪካ ምን መሆን አለባት የሚል አለ። ለአፍሪካ ሰላምና ጸጥታ ጉዳይ አለ። የአቻ መገማገሚያ ያክል ሬቪው የሚላል እሱም ይታለሳል ይታያል ማለት ነው። በሽታዎችም ይታያል ኮቪድ በኩል እና በመላሪያ በኩል ሪፖርቶች ሲቀርቡ እና በአፍሪካ ውስጥ በዚህ ደረጃ እንደተደረገ ይታያል። ሌላው የአመቱ ቴማ የሆነው ስርዓተ ምግብ የሚላል አፍሪካ በምግብ ራስ መቻል ማለት ከእርሻ ግብርና ልማት ጋር ከሰው ሀብት ልማት ጋር ከማህበራዊ ልማት ጋር የሚያያዝ ነው የሚሆነው። እሱም የአመቱ ቴማ ነው የሚሆነው። እነዚህ ናቸው ዋና ዋናዎቹ። ሌሎችም እንደየሁኔታ የሚቀርቡ አጀንዳዎች ሊኖሩ ይችላል። ከኮቪድ-19 ወረርሽኝ በኋላ የመሪዎች ጉባኤ በአካል ሲካሄድ በሶስት ዓመታት ጊዜ ውስጥ የአሁኑ ለመጀመሪያ ጊዜ ነው። በመሆኑም የመወያያ አጀንዳዎች ከወትሮው ሊበዙ እንደሚችሉ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ፣ የጉባኤው ዋና አጀንዳ በአሁኑ ወቅት በአፍሪካ ላሉ ቀውሶች ዋነኛ መንስኤ ነው ከሚሉት የእጅ አዙር ቅኝ ግዛት ወይም ኒዮ ኮሎኒያሊዝም ጋር የተያያዘ እንደሚሆን ያብራራሉ። ቀዳሚ አጀንዳ ሊሆን ጥሩ ነው ብዬ እኔ የማየው አንደኛ፣ አሁን ያለው አህጉሪቷ ያለችበት ሁኔታ እንግዲህ እንደምታውቀው፣ ኒዮ ኮሎኒያሊዝም በጣም በከፍተኛ ሁኔታ ወደ አፍሪካ እየመጣ ያለበት ሁኔታ ነው። እንግዲህ አፍሪካ ስንወስዳት ትልቅ ህዝብ አለው፣ ትልቅ ሪሶርስ አለው። ከዚህ አንጻር ብዙ ተዋናዮች ቸውን ናቸውን እያዩ ነው። ይህንን ማኔጅ ማድረግ መቻል አለባቸው። በዚህ ላይ መወያየትም መነጋገርም አለባቸው። ለዚህ ደግሞ ትልቁ መሳሪያቸው የሚሆነው ውህደቱን የበለጠ ማጠናከር ነው። ይህ ውህደት በሚጠናከርበት ወቅት አፍሪካ ያጋጠማትን የመልካም አስተዳደር ችግር፣ የዲሞክራሲ ማነስ፣ ከሰብአዊ መብት ጋር ያሉ ነገሮችን ይህ ከምግብ እህል ራስን ከመቻል አንጻር እነዚህ እነዚህ ነገሮች በትኩረት ለመወያየት ይጠቅማሉ። እንደገናም አፍሪካ እንደምታውቀው ቢሊዮን ህዝብ በላይ ያላት። እስካሁን ባለው ሁኔታ ግን አፍሪካ በቋሚ ውክል የሚያይላት በሴኩሪቲ ካውንስሉ ሌሎች ናቸው ጉዳዮቿን የሚያይላት። ስለዚህ አፍሪካ ጉዳዮቿን እራሷ አቀርባ ማስረዳት ሲገባት ሌሎቹ የራሳቸውን ጥቅም አስልተው ነው የሚያቀርቡት። ስለዚህ ያንንም ጉዳይ አንስተው ማነጋገር አለባቸው። የተባበሩት መንግስታት በሴኪሪቲ ካውንስሉ አፍሪካን መቀበል አለበት። ይሄ የስጦታ ጉዳይ መሆን የለበትም። በተለመደው በአሸናፊዎች አካሄድ ወይም በኒዮኮሎኒያሊዝም አፕሮች አሁን ለምንም የሚያጋጥሟቸው ችግሮች መፍታት አይቻልም እየከበደ ከሰላምና ጸጥታ ጋር የተያያዙ ጉዳዮችም ከዋና አጀንዳዎች መካከል እንደሚሆኑ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳል አብራርተዋል። ምንም እንኳን የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ ጉባኤውን በቋሚነት የምታስተናግድ ብትሆንም ከኮቪድ በኋላ በአካል የሚካሄደው የመሪዎች ጉባኤ በኢትዮጵያ እንዲካሄድ መወሰኑ ትልቅ እድል እንደሆነ የኢትዮጵያ መንግስት በተደጋጋሚ አስታውቋል። የአፍሪካ ህብረት አርባኛው የስራ አስፈጻሚዎች ምክር ቤት እንዲሁም ሰላሳ አምስተኛው የመሪዎች መደበኛ ጉባኤዎች ከ ጉዳይ፣ ነገ ጥር 25 ጀምሮ እስከ ጥር 29 ባሉት ቀናት ይካሄዳሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ